በምስራቅ ሀረርጌ ዞን ጎሮጉት ወረዳ በደረሰ የመኪና አደጋ አስር ሰዎች ሲሞቱ ሌሎች አምስት ሰዎች ላይ ቀላልና ከባድ ጉዳት መድረሱን የምስራቅ ሀረርጌ ዞን ፖሊስ አስታውቋል። አደጋውን ተከትሎም ምስራቅ ኢትዮጵያን ከመሀል አገር የሚያገናኘው አገር አቋራጭ መስመር ለአራት ሰዓታት ተዘግቶ እንደነበር ተጓዦች ለአሜሪካ ድምፅ ገልጠዋል። ፖሊስ ከአካባቢው ነዋሪዎች ጋር ከተደረገ ምክክር በኋላ መንገዱ መከፈቱንና አደጋ አድራሹንም ለመያዝ ጥረት እየተደረገ መሆኑ ተመልክቷል። አዲስ ቸኮል ዝርዝሩን ይዟል። ከጅጅጋ ወደ አዲስ አበባ ምሽት አራት ሰዓት ላይ በመጓዝ የነበረ ቅጥቅጥ የህዝብ ማመለሻ አይሱዙ በጎረጉቱ ወረዳ መዲስ አጃለላ ቀበሌ በአካባቢው ሰርግ ላይ የነበሩ ሰዎች ላይ የሞትና አካል ጉዳት አድርሰዋል። የምስራቅ አረርጌ ዞን ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ስዩም ደገፋ ስለ አደጋው እንዲህ ይናገራሉ። አደጋው ሊደርስ የቻለው በአካባቢው ሰርግ ላይ የቆዩ ሰዎች ከሴቷ ቤት ወደ ወንዱ ቤት ሙሽሮቹን አጅበው በመጓዝ ላይ እንዳሉ አይሱዙ በፍጥነት ይጓዝ ስለነበረ ሰርገኞቹ ላይ ወጥቶ ዘጠኝ ሴትና አንድ ወንድ ወዲያውኑ ሲሞቱ ሶስት ሰዎች ላይ ከባድ በሁለት ሰዎች ላይ ቀላል ጉዳት አደጋ ደርሷል በሙሉ ሹፌሮቹ ላይ ምንም አይነት ጉዳት የደረሰ ነገር የለም ግን በድንጋጤ ለጊዜው ከአካባቢው ተሰውረዋል ሌላው አሽከርካሪው ከአካባቢው ተሰውረዋል እሱን ይዘን ለፍርድ ለማቅረብ እና የአደጋው ምንጭ ምን እንደሆነ በማጣራት ላይ ነው የምንገኘው በአሁኑ ወቅት ጉዳት የደረሰባቸው ሰዎች ለሕክምና ወደ ድሬዳዋ ድል ጩራ ሆስፒታል ተልቀዋል። ሆኖም ባይሱዙ ተሳፍረው የነበሩ ተጓዦች ላይ ምንም የደረሰ ጉዳት የለም ተብሏል። አደጋውን ተከትሎ ምስራቅ ኢትዮጵያን ማለትም ሶማሌና ሀረሪ ክልሎችን የድሬዳዋ አስተዳደርና ምስራቅ ሐረርጌ ዞንን ከመሀል ሀገር የሚያገናኘው መንገድ ለሰዓታት ተዘግቶ መቆየቱ ለስራ ጉዳይ ከድሬዳዋ ወደ አዲስ አበባ ሲጓዙ የነበሩት አቶ አበይ ሽመልስ ተናግረዋል። እኛ የቆምንበት ሰዓት ከስድስት ሰዓት ከአምስት ከአስር ሰዓት ይሆናል አሁን ነው የተለቀቅ ነው። በርካታ አሁን በመንገዴ ላይ በርካታ ተሳቢ መኪና ና ነዳጅ ጫኝ ቦቴዎች እየተጓዙ ነው ያሉት። እንዲሁም የህዝብ ትራንስፖርት መኪናዎች መንገድ ላይ ከድሬዳዋ ተነስተው ወደ አዲስ አበባ የሚሄዱ መኪናዎች አሁን መንቀሳቀስ ጀምረዋል። አሁን ወደ አዲስ አበባ ከድሬደ ሌሊት ተነሱት አሁን ገና ነው ወደ አዲስ አበባ ጉዞ የጀመሩት ማለት ነው። አዎ ገና ነው። ሌሊት አስራ አንድ ሰዓት የተነሱት መኪናዎች አሁን ገና ህዝብች ነው እዛው ቆቦ አካባቢ ጉዞ ጀምረዋል ወደ አዲስ አበባ። የመኪናው መጨናነቅ በጣም ከፍተኛ ነው። መኪናው በግምት I know the uh, transmission. ተሰጥቶ የጅቡቲ የሚገቡ የሚወጡ መኪናዎች አሉ። ለግምት የሚያስቸግር መኪና ብዛት ነው ያለ። ከሰዓት በኋላ አስር ሰዓት አካባቢ ግን መንገዱ መከፈቱን ኮማንደር ስዩምም ያረጋግጣሉ። መንገዱ የተዘጋ ያው እንግዲህ እንደሚታወቀው አስር ሰው በጣም ከፍተኛ ነው። በአካባቢው ነዋሪዎች ሰዎች ናቸው። በእነዚህ ላይ ደረሰው ጉዳት በጣም ዘግናኝና አሰቃቂ ነው። አስከሬኖች አስፋልት ላይ ነበሩ። ጉዳት የደረሰባቸው እነዚህን ሰዎች ተነስተው ወደ ነበሩበት ቦታ መሄድ የሹፌሩ መጥፋት ጋር ተያይዞ ትንሽ ያለመግባባት ከአካባቢው ነዋሪዎች ጋር ስለነበረ ለተወሰኑ ሰዓታት መንገድ ተዘግቶ ነበር። ከዛ በኋላ የጸጥታ አካላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ አባገዳዎች ከአካባቢው ነዋሪዎች ጋር ውይይት ከተደረጉ በኋላ መንገዱ ሊከፈት ችሏል። የምሽት ጉዞን በተመለከተ ኮማንደር ስዩም የሚሉት አላቸው አሁን ችግር የሆነው ምንድን ነው? አንድ፣ የሌሊት ጉዞዎች በሚሄዱበት ሰዓት ያው እንግዲህ የትራፊክ መጨናነቅ አይኖርም ከሚል አንጻር ፍጥነታቸውን መቆጣጠር አይችሉም። ሁለት፣ ወደ አካባቢው የሚመጡት በአካባቢው ላይ ብዙ ጊዜ የነጉ ሰዎች ላይ ሆኑ ይችላሉ። ምሳ ካደርጌ የመሬት አቀማመጡ ዳገታማ፣ ቁልቁለታማ፣ ጠመዝማዛ በመሆኑ ጥንቃቄ ማድረግ ይገባቸዋል። አሁን ምሽት ነው። ትራፊኮች ምን ይጠቁማሉ፣ ምን ያስገድዳሉ፣ ምን ይላሉ የሚለውን ነገር ለማየት ራሱ የሚያስቸግር ሰዓት ነው። በአካባቢው የአየር ሁኔታ ዝናብ አለ፣ ጉም አለ። በዚህ ሰዓት ላይ አሽከርካሪዎች በጣም ጥንቃቄ አድርገው ፍጥነታቸውን ጠብቀው ሕግ በሚፈቅደው መሰረት ማሽከርከር አለባቸው። ሌላው ሙሽራዎች ሁልጊዜ ሰርግ በሚኖርበት ጊዜው እንግዲህ እንደ አካባቢያችን ባህል ከአንዱ ቤት አንዱ ቤት ሙዚቃ በቴፕ ተከፍቶ እየተዘፈነ ነው ከመንደር ወደ መንደር የሚተላለፉት በዚህ ሰዓት ላይ መንገዶች የመኪና መንገድ ትልቅ የትራፊክ ፍሰት ያለበት ነው። ከሀረር ድሬዳዋ፣ ከአዲስ አበባ ሀረር፣ ድሬዳዋ፣ ጅጅጋ ከዚህ ደግሞ ወደ አዲስ አበባ የሚሄድ መኪና በስፋት የሚንቀሳቀስበት ነው። ህብረተሰቡ ከፖሊሱ ጎን ቆሞ ይህን የትራፊክ አደጋ ለማስቀነስ አጋዥ መሆን አለበት። በምስራቅ ኢትዮጵያ ለንግድና ለሰዎች ጉዞ በስፋት ሲዘወተር የነበረው የሌሊት ጉዞ በተደጋጋሚ በሚያስከትለው አደጋ የተነሳ ብዙ ጊዜ ክልክላዎች ቢደረጉበትም ሙሉ በሙሉ ግን ማስቀረት አልተቻለም። አደጋዎችም እንዲሁ አልቀሩም። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።